የዲሞክራቷን ተፎካካሪ ሴናተር ሂላሪ ክሊንተንን ፕሬዝደንታዊ ምርጫ ዘመቻ እንደ አንዳች ክፉ ጥላ እየተከተለ ሲያጠላበት የከረመው የኢሜይል አጠቃቀማቸውን የተመለከተ አሰራር ዳግም የዜና ርዕስ እየሆነ ነው። አዲስ ይፋ የሆነው መንግስታዊ ዘገባ የቀድሞዋ የውጭ ጉዳይ ሚኒስትር ለስራ ጉዳይ የሚላላኳቸውን የኢሜይል መልእክቶች በግል የመረጃ ማከማቻና ማስተላለፊያ ዘዴ በመጠቀም የመስሪያ ቤታቸውን ደንብ ተላልፈዋል ብሏል። ጠቅላይ መርማሪው በዛሬው ዕለት ይፋ ያደርገዋል ተብሎ የሚጠበቀው ሪፖርት አክሎም የሚስ ክሊንተን የኢሜይል አጠቃቀም ለአደጋ የተጋለጠ እንደነበርም ያትታል። ይሁንና መርማሪዎቹ እንዳመለከቱት ይህ ክሊንተን የተከተሉት ለአደጋ የተጋለጠ ጠቅላላ አሰራር ከእርሳቸው የኃላፊነት ጊዜ የቀደመ ነው። ላቲካ ሆክ ከዋሽንግተን ዲሲ ያጠናቀረችውን ዘገባ አሉላ ከበደ ያቀርባል። ክሊንተን የስልጣን ዘመናቸው አብቅቶ የውጭ ጉዳይ ሚኒስቴርን በለቀቁበት ወቅት ከመንግስት ስራቸው ጋር የተያያዙ ኢሜሎች በሙሉ ማስረከብ ነበረባቸው ይላል አዲሱ ሪፖርት። ይሁንና የውጭ ጉዳይ ሚኒስትር ቃል አቀባይ እነኝህን ፖሊሲዎች በመተላለፍ ክሊንተን ብቸኛዋ የውጭ ጉዳይ ሚኒስትር አይደሉም ይላሉ። ማርክ ቶነር ዶ ር ር ስ እውነቱ ከሆነ ከዚህ ቀደም በመጡት የአስተዳደር ዘመኖች ያገለገሉትን በርካታ የውጭ ጉዳይ ሚኒስትሮችንና የሌሎች መስሪያ ቤቶችን ከፍተኛ ባለስልጣናት ኢሜሎችና ሌሎች ሬኮርዶች በሙሉ በወጉ ጠብቆ በማስቀመጥ ረገድ የተሻለ ስራ ልንስራ ይገባ ነበር። በመሆኑም ከውጭ ጉዳይ ሚኒስትር ክሊንተን ብዙ ቀደም ብሎ ያ መሆን እንደነበረበት እንገነዘባለን። ክሊንተን ለመጀመሪያ ጊዜ የኢሜሎቹ ጉዳይ እንደተነሳባቸው በሰጡት መልስ አንዳችም የተላለፉት ሕግ እንደሌለ ተናግረው ነበር። ዘግይተው ግን አሁን የሚያውቁትን ያኔ ልብ ብለው ቢሆን ኖሮ የተለየ መንገድ በተከተሉ እንደነበር አስረዱ። ምንም እንኳን የተፈቀደ ቢሆንም ሁለት ራሳቸውን የቻሉ የኢሜይል አድራሻዎች መጠቀም ነበረብኝ አንዱ የግል ሌላው ከስራ ከሀላፊነቴ ጋር ለተዛመዱ አገልግሎቶች የሚውል ያን ያለማድረጌ ስህተት ነው ይቅርታ ጠይቃለሁ ሀላፊነት የምወስድበትም ነው ክሊንተን በስራ ጉዳይ የተለዋወጧቸውን ቁጥራቸው ሀምሳ ሺህ የሚጠጋ የኢሜይል መልእክቶች የግል የኢሜይል ማከማቻ ለውጭ ጉዳይ ሚኒስትር መስሪያ ቤት ካስረከቡ በኋላ ለጊዜውም ቢሆን የኢሜይሉ ጉዳይ ተወት ተደርጎ ነበር። ይሁንና ልክ እንዲህ እንዳሁኑ በርዕሰ ጉዳዩ ዙሪያ የተጠናቀረ አዲስ ሪፖርት ብቅ ባለ ቁጥር መነሳቱ ታዲያ አልቀረም። ተቀናቃኛቸው የሪፐብሊካኑ ፕሬዚዳንታዊ እጩ ተፎካካሪ ለዘመቻቸው እንዲያመች አድርገው የሪፖርቱን ዜና መጠቀም ይዘዋል። Crooked Hillary. Crooked Hillary. She's as crooked as they come. የተጣመመ መንገድ መከተል የሚወዱት ሂለሪ ይኸው እንደሚሰማው ናቸው። ዛሬ ጥቂት በጎ ያልሆኑ ዜናዎች ገጥሟቸዋል። ከማን ወይም ከየት እንደሆነ ታውቃላችሁ አይደል? አንዳንድ በጎ ያልሆኑ ዜናዎች መጥተዋል። የዋና ተቆጣጣሪው ሪፖርት በጎ ዜና አልያዘላቸውም። ዶናልድ ትራምፕ ናቸው። በተወካዮቹ ምክር ቤት የዲሞክራት ፓርቲዋ መሪ ናንሲ ፔሎሲም ከእርሳቸው በፊት የነበሩ ሌሎች የውጭ ጉዳይ ሚኒስትሮች ያደረጉትን ነው የፈጸሙት ሲሉ ክሊንተንን ይከላከላሉ። ከማናቸውም የውጭ ጉዳይ ሚኒስትሮች የስልጣን ዘመን የቀደመና ረጅም ጊዜ ዘለቀ? አስተማማኝ ጥበቃ የጎደለው አለያም ለአደጋ የተገለጠ አሰራር መኖሩን ሪፖርቱ ራሱ ጠቁሟል። ሪፖርቱ በተጨማሪም በዩናይት ስቴትስ የውጭ ጉዳይ ሚኒስቴር እንደ አውሮፓውያን የዘመን አቆጣጠር ከ1997 ዓመተ ምህረት አንስቶ የነበረውን የሪኮርዶችና መረጃዎች አያያዝ የሚመለከቱ ህጎች ፖሊሲዎችና አሰራሮችም መርምረዋል።